የእግዚአብሔርን ስም መጥራት እውነተኛ የእግዚአብሔር ሰው ለመሆን ማስረጃ ነው። ነው ወይ አይደለም? እንዲህ ነው የሚለው በማርቆስ ወንጌል ምዕራፍ አምስት ቁጥር ሰባት ላይ ስናነብ ክርስቶስ ወደ ጌርጌሴኖን ከተማ ገባ ነው የሚለው ወደ ጌርጌሴኖን ከተማ ሲገባ በዛ እርኩስ መንፈስ ያደረበት አንድ ሰው ክርስቶስን አየ። በሰውየውም ላይ አድረው የነበሩ እርኩስ መናፍስት ጮሁ፣ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምናለኝ? እንዳታጠፋኝ፣ በእግዚአብሔር ስም አመልሃለሁ እያለ ስሙን ሲጠራና ያለ። አሁን እዚህ ጋር ዲያብሎስ የማንን ስም ጠራ? የእግዚአብሔርን ስም ጠርቷል። የእግዚአብሔርን ስም ስለጠራ እርሱ የእግዚአብሔር ነው ማለት ይቻላል? አይቻልም። እንዲህ ነው የሚለው። አሁንም በዚህ በያይቆ መልእክት ምዕራፍ ሁለት ቁጥር አስራ ዘጠኝ ላይ አጋንንትም ያምናሉ ይንቀጠቀጡማል ይላል። እነርሱ በእግዚአብሔር እኮ ያምናሉ እንደ ፈጠራቸው ያውቃሉ። ስሙን ይጠራሉ፣ ይንቀጠቀጣሉ። ዲያብሎስና ሰራዊት ሰራዊቱ በእግዚአብሔር አምነው ነው ስሙን ስለጠሩ ይድናሉ ማለት አይቻልም። ስለዚህ ዛሬም ሰዎች የእግዚአብሔርን ስም ስለጠሩ እውነተኛ የእግዚአብሔር ሰው ለመሆን ማስረጃ አይደለም። እንደውም እንዲህ ተብሎ ነው የተጻፈው በኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ የእግዚአብሔር የአምላክህን ስም በከንቱ ምን አትበል አትጥራ። አሁን የመናፍቃኑን ሕይወት ስናይ በከንቱ ነው የሚጠሩት ማንኪያውም ሲወድቅ በኢየሱስ ስም፣ ማመሲያውም ከእጇ ላይ ሲያመልጣት በኢየሱስ ስም። ይሄ ማለት የእግዚአብሔርን ስም ምን አትበል ነው በከንቱ አትጥራ ነው። የእግዚአብሔርን ስም መጥራት እውነተኛ የእግዚአብሔር ሰው ለመሆን ማስረጃ አይደለም። ብዙዎች ከእግዚአብሔር መንገድ ተለይተው ወጥተዋል። ምን አለበት ከነሱ አዳራሽ ብንሄድ የሚሉ ሰዎች አሉ። ቅድም እንዳልኳችሁ በውስጡ ምን አለበት? ሞት አለበት። አዎ በአንድ ወቅት እንደው ጨውቅብጥ አደረጋትና ሄጄ ወክል ብላ በዘመኑ ቋንቋ ልዝናና መዝና ወደ መዝናኛ ክበብ ሊሂድ ብላ ከረባቷን አርጋ ሱፏን ለብሳ ዘንጣ ተነሳች። ማነች እሷ? ጨው። አሁን ተነስታ ጉዟን ያደረገችው ወደ አባይ ነው። ወደ አባይ ስትጓዝ የአባይ ጭስ ፏፏቴ በጣም ነው የሚያምረው። እንዴ ትራንስፖርት አውጥቼ እዚህ ድረስ መጥቼ ተዝናንቼ እንዴት አባይ ውስጥ ገብቼ ሳሏኝ እመለሳለሁ? አለች አስተውሎ። እሷ ማነች አላችሁ? ጨው ነች። አባይ ውስጥ ገብቼ ሳሏኝ እንዴት እመለሳለሁ ብላ ልብሷን አወላለቀችና ወደ አባይ ውስጥ ዘላ ጥልቅ አለች። ግን አልወጣችም። በዛው ሟምታ ነበር የቀረችው። ዛሬም ምን አለበት ብለን ወደ መናፍቃን ጉባኤ የምንሄድ ከሆነ እዛ ውስጥ ባለው ክፉ መንፈስ ታስረን እንቀራለን። አሁን እስቲ ብዙ ወገኖቻችንን እንመልከታቸው። ስለ ቀደመው እምነት ጠንቅቀው ሳያውቁ በልማድ ቤተ ክርስቲያን ሲመላለሱ ወንጌል ሳያዳምጡ ኖረው እዛ ከገቡ በኋላ የደነዘዙና የፈዘዙ ብዙ ሰዎች አሉ። አንገታቸውን አጣምመው የጽድቅን መንገድ እንኳን እናሳያችሁ ብንላቸው አይቀበሉንም። እነርሱ እንደ ዳኑ ነው የሚቆጥሩት። ይሄ ብቻ አይደለም። ብዙዎች የተሰናከሉት ምን አለበት በማለት ብቻ ሳይሆን የእግዚአብሔርን ስም ይጠራሉ በማለት ብቻ ሳይሆን እነርሱ እኮ ተአምር ያደርጋሉ። እያስተዋላችሁ ነው ተአምር ያደርጋሉ፣ በሽተኛ ይፈውሳሉ፣ ድንቅ ነገርን ይሰራሉ። ይሄንን የሚሰሩት የእግዚአብሔር ሰዎች ስለሆኑ ነው ብለው ወደ እነርሱ የሚሄዱ በጣም ብዙ ሰዎች ናቸው። ተአምር ማድረግ፣ በሽተኛ መፈወስ፣ ድንቅ ነገርን መስራት እውነተኛ የእግዚአብሔር ሰው ለመሆን ማስረጃ ነው። ማስረጃ ነው ወይ? አይደለም። በመጽሐፍ ላይ ክፉና አመንዝራ ትውልድ ምልክትን ይሻል ተብሎ ነው የተጻፈው። የማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ ክፉና አመንዝራ ትውልድ ምልክትን ይሻል ተብሎ ነው የተጻፈው። ብዙዎች ዛሬ ምልክትን እያዩ በሽተኛ ይፈውሳሉ፣ ድንቅ ነገር ያደርጋሉ ብለው ከሃይማኖት እየወጡ ተሰናክለው ወድቀዋል። ተአምር ማድረግ፣ በሽተኛ መፈወስ፣ አጋንንት ማውጣት፣ በልሳን መናገር ቋንቋው የማይታወቅ ቋንቋ ምን ትርጉሙ የማይታወቅ ቋንቋ መናገር እውነተኛ የእግዚአብሔር ሰው ለመሆን ማስረጃ አይደለም። እንዲህ ነው የሚለው የማቴዎስ ወንጌል ምዕራፍ ሰባት ቁጥር ሀያ አንድ ላይ ያለውን ቃል ሁላችንም በማስተዋል ሆነን እንከታተለዋለን። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ብዙዎች በዛን ጊዜ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ድንቅ ታምራትን አላደረግንምን ይሉኛል። እኔ ግን አላውቃችሁም እናንተ ርጉማኖች ከእኔ ራቁ ብዬ እፈርድባችኋለሁ ይላል እግዚአብሔር። ሁላችንንም ከፍርድ ያድንን። እስቲ ይህንን ቃል እየተረጎምን እንየው። በሰማይ ያለውን የማንን ፈቃድ አለ? የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። የእግዚአብሔር ፈቃድ ምንድን ነው? እኛ እንድንፈጽም እኛ እንድንሰራ እግዚአብሔር ያዘዘን ምንድን ነው የሚለውን እናያለን። ለምሳሌ ቅዱሳንን እንድናከብር፣ እናት አባታችንን እንድናከብር ማናዟል የእግዚአብሔር ፈቃድ ነው። በዚህ በኦሪት ዘጻት ምዕራፍ 20 ላይ እግዚአብሔር ለሰው ልጅ ከሰጠው ከአስርቱ ትእዛዛት መካከል አንደኛው እናትና አባትን ምን በል? የሚለው ነው። አክብር የሚለው ነው። አሁን የቅዱሳንን ህይወት ከመጽሐፍ ቅዱስ ጋር ስንመዝን እነርሱ ክብር ለሚገባው ክብርን ሲሰጡ አናያቸውም። ቅዱሳንን ሲያቃልሉ፣ ሲነቅፉና ሲተቹ እግዚአብሔር ያከበረውን ሲያቀሉ እናያለን። ለምሳሌ ስለ ቅዱሳን ክብር ስንነግራቸው መናፍቃኑ አይቀበሉንም። ይቀበላሉ? አይቀበሉም። ቅዱሳን ያማልዳሉ ስንላቸው ምን ይሉናል? አያማልዱም ይሉናል። እኛ ያማልዳሉ እንላለን፣ እነርሱ አያማልዱም ይላሉ። ትንሽ ቆይተን ደግሞ ስናያቸው አንድ የታመመ ሰው ሲያገኙ ናና በጌታ ስም እንጸልይልህ ትፈወሳለህ ይላሉ። ስለዛ በሽተኛ መጸለይ ስለሱ ምን ማድረግ ነው? ማማልድ ነው። ቅዱሳን አያማልዱም፣ እኔ አማልዳለሁ ማለት ደግሞ እኔ ከማን እበልጣለሁ ማለት ነው። ከቅዱሳን እበልጣለሁ ማለት ነው። እኔ እበልጣለሁ ማለት ደግሞ ራስን ምን ማድረግ ነው? ከፍ ማድረግ ነው። በመጽሐፍ ላይ ራሱን ከፍ የሚያደርግ ዝቅ ይላል ተብሎ ነው የተጻፈው። በሉቃስ ወንጌል ምዕራፍ 18 ቁጥር 14 ላይ ራሱን ከፍ የሚያደርግ ዝቅ ይላል ተብሎ ተጽፏል። ዛሬ መናፍቃን ራሳቸውን ሲያጸድቁ ከፍ ሲያደርጉ በደሙ ታጥቤ ነጽቻለሁ፣ ጻድቅ ነኝ ሲሉ ነው የምናየው። እያስተዋላችሁ ነው። እንዲህ ነው የሚሉት። ቅዱሳን ከማማለድ አልፈው እግዚአብሔር ትልቅ ክብር ሰጥቷቸዋል። እግዚአብሔር ያከበረውን እግዚአብሔር ያጸደቀውን የሚኮንን አለ? የለም። እርሱ ያከበረውን የሚያዋርድ አለ? የለም። የሚያከብርም የሚያጸድቅም የሚኮንንም ማን ነው? እግዚአብሔር ነው። እኛ በሰዎች ላይ እንድንፈርድ ስልጣን አልተሰጠንም። መጽሐፍ ቅዱስ ግን ቅዱሳን ከማማለድ አልፈው ይፈርዳሉ ይላል። ጥያቄ አለኝ። ከማማለድና ከመፍረድ የቱ ይበልጣል? መፍረድ ይበልጣል። እንዲህ ነው የሚለው የማቴዎስ ወንጌል ምዕራፍ አስራ ዘጠኝ ቁጥር ሀያ ስምንት ላይ ስናነብ የተከተሉት ደቀ መዛሙርቱ ክርስቶስን አንድ ጥያቄ ጠይቀውታል። ቅዱስ ጴጥሮስ የሐዋርያት አፈ ጉባኤ ነውና ከሐዋርያት ቀደም ብሎ ጌታ ሆይ እኛ ሁሉን ትተን የተከተልንህ ምን እናገኛለን? ብሎ ጠየቀ። እናንተ ሁሉን ትታችሁ የተከተላችሁኝ የሰው ልጅ ለፍርድ መጥቶ በፍርድ ዙፋን በሚቀመጥ ሰዓት እናንተን በአስራ ሁለት ዙፋን ተቀምጣችሁ በአስራ ሁለቱ ነገደ እስራኤል ላይ ትፈርዳላችሁ ነው ያላችሁ። ምን ትላላችሁ? ትፈርዳላችሁ። እንግዲህ ቅዱሳን ከማማለድ አልፈው ፈራጆች ናቸው። እንደውም የአምላክነትን ያምላክነትም ጸጋ ተሰጥቷቸዋል። እግዚአብሔር አምላክነት የራሱ ገንዘቡ ነው፣ የራሱ ሀብቱ ነው፣ ስልጣኑ ነው፣ ከማንም ያልተቀበለው የራሱ ንብረት ነው። ለወዳጆቹ ለቅዱሳን ግን በጸጋ የአምላክነትን ስልጣን ሰጥቷቸዋል። ለምሳሌ በኦሪት ዘጸአት ምዕራፍ ሰባት ቁጥር አንድ ላይ ሙሴን እግዚአብሔር እንዲህ አለው አንተን በፈርዖን ላይ አምላክ አድርጌ ሾምሃለሁ አለ። ምን አድርጌ አምላክ አሮንን ደግሞ ነብይ አድርጌልሃለሁ። እንግዲህ ለግብፃውያንና ለፈርዖን በጸጋ ሙሴ የአምላክነትን ሥልጣን ከማን ተቀብሏል? ከእግዚአብሔር ተቀብሏል። ቅዱሳንም ዛሬ ተቀብለዋል። መጽሐፍ ቅዱስ ለቅዱሳን እንዲህ ነው የሚለው በሮሜ መልእክት ምዕራፍ ስምንት ቁጥር ሰላሳ ጀምሮ ስናነብ እግዚአብሔር የልጁን መልክ እንዲመስሉ አስቀድሞ ወስኗል። እነዚህን የወሰነላቸውን ጠራቸው፣ የጠራቸውን አከበራቸው፣ ያከበራቸውን ደግሞ አጸደቃቸው ይላል። አሁን ያጸደቀ እግዚአብሔር ነው፣ ያከበረ እግዚአብሔር ነው። ቅዱሳንን ለቅድስና የጠራቸው ማን ነው? እግዚአብሔር ነው። እንግዲህ እርሱ ከጠራቸው አሁንም ቅዱስ ጳውሎስ ክብር ለሚገባ ክብር ስጡ ብሎ እንደተናገረ እኛም ለቅዱሳን ምንን እንሰጣለን? ክብርን እንሰጣለን። እራሳቸውን አጽድቀው ሌላውን ይኮንናሉ። እስቲ መለስ ብለን በህሊናችን በየመንገዱ ላይ ሰውን እያቆሙ የሚሰብኩትን የመናፍቃንን ቋንቋ እናስተውል። እራሳቸውን ፍጹም ጻድቅ አድርገው ሌላውን ሲኮንኑ እናያለን። አንተ ብርሃን አልበራልህም፣ በጨለማ ውስጥ ነው ያለኸው በሞት መጋረጃ ውስጥ ተጠቅልልሃል ይሉናል። እራሱ በሞት መጋረጃ ተጠቅልሎ በሞት መጋረጃ ውስጥ ተጠቅልልህ ነው ያለው። እኔ ጻድቅ ያለው ከእግዚአብሔር የሆኑ ሰዎች ቅዱሳን ቢሆኑ እንኳን እኔ ጻድቅ ነኝ አይሉ ይላሉ። እንዴ፣ አይሉም። ለምሳሌ ልበ አምላክ የተባለው ቅዱስ ዳዊት እግዚአብሔር ከበግረኝነት ከትንሽ ቦታ ለክብር አብቅቶታል ለንግስና አብቅቶታል። ሲመርጠው እንደ ልቤ የሆነውን ማንን አገኘው ዳዊትን አገኘው ብሎ መስክሮለታል። እንደ ልቤ ተብሎ የተጠራው ቅዱስ ዳዊት ጻድቅ ሆኖ እያለ ራሱን ዝቅ አደረገ። የዳዊት መዝሙር መዝሙር ሀያ አንድ ቁጥር ስድስት ላይ ስናነብ ቅዱስ ዳዊት በሚያስገርም ቋንቋ ራሱን አዋርዶ ነው የተናገረው። እኔ ትልነኛለ። እኔ ምንድን ነኝ ትልነኛለ። ቅዱስ ጳውሎስም አስራ አራት መልእክታትን የጻፈ የቤተ ክርስቲያን የወንጌል ብርሃን የሆነ እስከ ሦስቱ ሰማያት ተነጥቆ የተወሰደ የእግዚአብሔርን ክብር ያየ በጽድቅ የኖረውም ቅዱስ ጳውሎስም እንዲህ ብሎ ነው የተናገረው አንደኛ ቆሮንቶስ ምዕራፍ አስራ አምስት ቁጥር ስምንት ላይ ስናነብ እኔ ጭንጋፍ ነኝ አለ ምንድን ነኝ ጭንጋፍ ነኝ ቅዱስ ጳውሎስ ጭንጋፍ ነኝ ቅዱስ ዳዊት ደግሞ ትል ነኝ አለ መናፍቃኑ ደግሞ እኔ ምንድን ነኝ? ጻድቅ ነኝ። ማንም ራሱን ከፍ የሚያደርግ ቅድም እንደተነጋገርነው ዝቅ ይላል። በቃ ጽድቃችንን ሊገልጥልን የሚገባው ማን መሆን አለበት? እግዚአብሔር መሆን አለበት። እኔ ጻድቅ ነኝ ብለን ልንናገር አያስፈልግም። እንግዲህ ይህንን ህይወት እየኖሩ እኛን ከቆምንባት ከቀደመችው ከቅዱሳን ህብረት ከእግዚአብሔር ጋር ከምታገናኘው ከእውነተኛይቱ መንገድ ተለይተን ወደ ጨለማ ህይወት እንድንገባ ብዙዎች ያስተናክሉናል። ለምን ቅዱሳንን የቅዱሳንን አማላጅነት ትቀበላላችሁ? ለምን ስለ ድንግል ማርያም ክብር ትናገራላችሁ? ዝም ብላችሁ ወደ ቀራኒዎ አታዩም? ይሉናል። እያስተዋላችሁ ነው። ወደ ቀራኒዮ ተመልከቱ ይሉናል። እስቲ ምን አይነት አይን ነው ቀራኒዎ ተመልክቶ ክርስቶስን ብቻ አይቶ የሚመለስ አይን? ክርስቶስ በቀራኒዮ አደባባይ ስለኛ ቆስሏል። ደሙን አፍሶ በኃጢአት ቆሽሸን የነበርነውን በደሙ ፈሳሽነት አጥቦ አንጽቶናል። ክብር ምስጋና ለአምላካችን ይሁን። ካነጻን እኛን አንጽቶ አክብሮናል። አሁን ቀራኒዮ ተመልከቱ ይሉናል። ቀራኒዮ ስናይ ክርስቶስን ብቻ አይደለም በመስቀሉ ላይ የምናየው። ከመስቀሉ ስር ማንን እናያለን? ድንግል ማርያምን እናያለን። ዮሐንስን እናየዋለን። ይሄ ብቻ አይደለም፣ ኡራኤል መልአክም ደሙን በጽዋ ለመቅዳት የት ስር ነበር የነበረው መስቀሉ ስር ነበር እልፍ አእላፋት መላእክት እርሱ ስለ ሰው ልጆች ያሳየው ፍቅር አስገርሟቸው ፀሐይ በጨለመች ጨረቃም ደም በሆነች ጊዜ መላእክቱ በመስቀሉ ስር ተነጥፈው ነበር ይላል ስለ ፍቅሩ ስለ ትህትናው እንግዲህ ቀራኒዎ ስናይ ክርስቶስን ብቻ ሳይሆን ማንን እናያለን። ድንግል ማርያምን ቅዱሳንን፣ መላእክትን ከመስቀሉ ስር እናያቸዋለን። አዎ ወደ መስቀል ስናይ ሁሉንም እናያለን። እነርሱ ትክክለኛ ቀራኒዮ ያለውን መስቀል አላዩም ማለት ነው። ያንን ቢያዩ ኖሮ ሁሉንም ከመስቀሉ ስር ያገኟቸው ነበረ። እንደውም በሚያስገርም ሁኔታ እንዲህ ነው የሚሉን። ተመልከቱ፣ ስለ ድንግል ማርያም ስንናገር እናንተ እኮ ዝም ብላችሁ ነው የምትለፉት። ክርስቶስ አንቺ ሴት ከአንቺ ጋራ ምን አለኝ ዞርበይ ብሏታል ብለው ልቅ ይህንን ቋንቋ እንደ ዘለፋ የሚናገሩ ሰዎች አሉ። እኛን እናትና አባታችሁን አክብሩ ብሎ ያዘዘን ማን ነው? እግዚአብሔር ነው። እኛን እናትና አባታችሁን አክብሩ ያለ አምላክ እናቱን አንቋሸሸ ብንል ይሄ ችግር ነው ወገኖች። የሚሳደብ አምላክ አይደለም እኛ የምናመልከው። ሰውን የሚያዋርድ አምላክ አይደለም እኛ የምናመልከው። የተዋረዱትን ከፍ የሚያደርጋቸውን እግዚአብሔር ነው። እነርሱ ባላወቁት መንገድ የድንግል ማርያምን ክብር የቀነሱ መስሏቸው ማንን እየተሳደቡ ነው? ክርስቶስን እየተሳደቡ ነው። ለምሳሌ ጥያቄ ያለኝ እናትና አባቱን የማያከብር ወላጆቹን የሚሳደብ ልጅ ምንድን ነው የሚባለው? ባለጌ ነው ይባላል። የእከሌ ልጅ ወላጆቹን አያከብርም። ስለዚህ ምንድን ነው? ባለጌ ነው። አሁን ድንግል ማርያምን አንቋሸዋታል ብለው በተዘዋዋሪ ማንን እየሰደቡ ነው? ክርስቶስን እየሰደቡ ነው። ይሄንን ደግሞ ያደረገው ዲያብሎስ ነው። እነሱ ባልጠበቁትና ባላወቁት ጥበብ ለምን ሰውን የሚሳደብ ኃጢያቱ ይሰረይለታል መንፈስ ቅዱስን ደግሞ የሚሳደብ ኃጢያቱ ምን አይልለትም አይሰረይለትም ነው የሚለው። የማቴዎስ ወንጌል ምዕራፍ 12 ቁጥር 31 ሰውን የሚሳደብ ኃጢያቱ ይሰረይለታል፣ መንፈስ ቅዱስን የሚሳደብ ደግሞ ኃጢያቱ ምን አይልለትም አይሰረይለትም። እንግዲህ መናፍቃን በብዙ ነገር ላይ ተቃውሞ እንዳላቸው አይተና አስተውሉ። ቅድም ከተማርነው ትምህርት ጥያቄ ጠይቃለሁ። መናፍቃን ጸበልን ይቃወማሉ ብለን ተነጋግረናል። ዲያብሎስ ጸበልን ይወዳል? አይወድም። እርኩስ መንፈስ ያለበትን ሰው አምጥተን! ስናስጠምቀው! በውስጡ ያለው ክፉ መንፈስ በጸበሉ ላይ ያለው የእግዚአብሔር ኃይል ሲነካው ሲያቃጥለው ምን ሆንኩ ብሎ ይጮሃል ተቃጠልኩ ብሎ ይጮሃል። መናፍቃን ጸበል ይወዳሉ? አይወዱም። እንደገና ደግሞ መስቀልን ይቃወማሉ ብለናል። ዲያብሎስ መስቀል ይወዳል? እርኩስ መንፈስ ያለበትን ሰው አምጥተን ግንባሩ ላይ መስቀል ስናደርግ ያ ክፉ መንፈስ ምን ሆንኩኝ ይላል። ተቃጠልኩ ብሎ ይጮሃል። መናፍቃን መስቀል ይወዳሉ? አይወዱም። እንግዲህ ዲያብሎስ ጸበል አይወድም፣ እነርሱም ጸበል አይወዱም። ዲያብሎስ መስቀሉን አይወድም። እነርሱ መስቀሉን አይወዱም። ከማን ወገን እንደሆኑ መልሱን ለእናንተ ሰጥቻለሁ። በቃ ይሄንን ልናስተውል ነው የሚያስፈልገን። አንቺ ሴት ብሎ ተናግሯታ ሴት ማለት ስድም ማለት ነው አይደለም። እንዲህ ተብሎ ነው የተጻፈው በኦሪ ዘፍጥረት ምዕራፍ ሁለት ቁጥር ሃያ ሦስት ላይ እግዚአብሔር በአዳም ላይ እንቅልፍን ጣለበት። ከጎኑም አንዲት አጥንት ወስዶ ሔዋንን ፈጠረ። ሔዋንን ከፈጠረ በኋላ አዳም ከእንቅልፉ ነቃ ይላል። ከእንቅልፉ ነቅቶ ሔዋንን ሲያያት ይቺ አጥንት ካጥንቴ ስጋዋም ከስጋዬ ነውና ሴት ትባል አለ። ምን ትባል? ሴት ማለት አንደኛው ትርጉም ስጋዋ ከስጋዬ አጥንቶ ካጥንቴ ማለት ነው። ሁለተኛው ትርጉም ደግሞ እንዲህ ነው የሚለው እዛ ኦሪት ዘፍጥረት ምዕራፍ አራት ቁጥር ሀያ አምስት ላይ አዳምና ሔዋን ቃኤልንና አቤልን ከወለዱ በኋላ ቃኤል አቤልን ገደለ። በአቤል ሐዘን ሲኖሩ እግዚአብሔር በአቤል ምትክ ወንድ ልጅ ሰጣቸው። ያ የተሰጣቸው በአቤል ምትክ ነበር። እግዚአብሔር ምትክ ሰጥቶናል ሲሉ ስሙን ሴት አሉት ይላል። ማን አሉት? ሁለተኛው ትርጉም ሴት ማለት ምን ማለት ነው? ምትክ ማለት ነው። እንግዲህ እመቤታችን ቅድስት ድንግል ማርያምም ለእኛ በሔዋን ምትክ ተደርጋ ተሰጥታናለች። ቅዱስ ኤፍሬም ሶርያዊው በውዳሴ ማርያም ድርሰቱ ላይ በእንተ ሔዋን ታሃጦ ተገነት ወበእንተ ማርያም ድንግል ተርወለነ ይላል። በሔዋን ምክንያት የገነት በር ተዘጋብን። ሁላችንም ከሕይወት ወደ ሞት የመጣ ነው በማን ምክንያትም? በሔዋን ምክንያትም። በሔዋን ስንሞት እኛ እንደ ሞትን ሞተን እንድንቀር ስላልፈለገ የምንድንበትን ምክንያት ሰጥቶናል። የሔዋን ምትክ አድርጎ የተሰጠችን ምትክ ማነች? ድንግል ማርያም ነች። በጨለማ ስንኖር ብርሃን የተገለጠው በማን በኩል ነው በድንግል ማርያም በኩል ነው። ሊቁ ሲናገር እንዲህ ነው ያለው። አንቲ ውዕቱ ምስራቅ ወተወልዲ ፀሐይ ጽድቅ አለ። አንቺ ምስራቅ ነሽ የጽድቅን ፀሐይ ወለድሽልን አለ። የጽድቅ ፀሐይ የተባለው ማነው? ነው ኢየሱስ ክርስቶስ ነው። ከምስራቅ አንቲ ውዕቱ ምስራቅ አላት። እመቤታችንን በምስራቅ መሰለና ልጇን በፀሐይ ነው የመሰለው። ከምስራቅ ምን ይወጣል? ፀሐይ ይወጣል? ከምስራቅ የሚወጣው ፀሐይ ጨለማ ለነበረው ዓለም ምን ይሰጣል? ብርሃን ይሰጣል። ምስራቅ ከሆነችው ከድንግል ማርያምም ክርስቶስ ተወልዶ ለእኛ ብርሃንን ሰጥቶናል። ስለዚህ ድንግል ማርያም የመዳናችን ምክንያት አድርጎ እግዚአብሔር ስለመረጠልን እናከብራታለን። መናፍቃኑ ምንድን ነው የሚሉን? ለምን ድንግል ማርያም አስፈለገች? ለምን ቅዱሳን አስፈለጉ? ቀጥ ብላችሁ ወደ ቀራኒዎ ተመልከቱ። ቀጥ ብላችሁ ከኢየሱስ ክርስቶስ ጋር ተነጋገሩ ይሉናል። ይቻላል ቀጥ ብለን በጸሎት እሱን መለመን። አሁን እኔ ጥያቄ ያለኝ እርሱ እኛን ለማዳን ቀጥ ብሎ ከሰማይ መውረድ አይቻለው? ከሰማይ ቀጥ ብሎ ወርዶ እኛን ማዳን እየተቻለው ነገር ግን እኛን ለማዳን በማን በኩል ነው የመጣው? በድንግል ማርያም በኩል መጥቷል። ስለዚህ እኛም ችግራችንን ለእርሱ ለመግለጥ በድንግል ማርያም በኩል ብንሄድ ኃጢአቱ ምንድን ነው? ድንግል ማርያምን ብቻ አይደለም። ለምሳሌ ዘካርያስ በቤተ መቅደስ ጸሎት ያደርስ ነበረ ይላል የሉቃስ ወንጌል ምዕራፍ አንድ ከቁጥር አንድ ጀምረን ስናነብ በቤተ መቅደስ እያገለገለ ጽናውን ይዞ በታቦቱ ፊት ምስጋና ሲያቀርብ የእግዚአብሔር መልአክ ቅዱስ ገብርኤል በመሠዊያው በስተቀኝ በኩል ቆሞ ዘካሪያስ ሆይ ጸሎት ተሰምቶልሃል አለው። ይሄ መልአክ ቅዱስ ገብርኤል ነው ሊያበስረው የምሥራችን ሊነግር ከእግዚአብሔር ዘንድ ተልኮ ቅዱስ ገብርኤል መጣ። እግዚአብሔር ድምፁን ከሰማይ ልኮ ጸሎትህን ሰምቻለሁ ማለት አይቻለው? ይቻለዋል። እየተቻለው ግን ለዘካሪያስ ሊያበስረው በማን በኩል ነው ይመጣ? በቅዱስ ገብርኤል በኩል። ዛሬ እኛ ችግራችንን በመላእክት በኩል ብናስተላልፍ እግዚአብሔር ይቀበለናል። ብዙ ነው የሚናገሩት፣ ይሳደባሉ፣ ይዛለፋሉ። አሁን እኛ ከዛሬ ጀምሮ የቆምንበትን መንገድ ልናውቅ ነው የሚያስፈልገው። አሁን በዚህ ጉባኤ መካከል ብዙዎቻችን የነርሱን ክፉ ቃል ሰምተን የምንጠራጠርና የምንወላውል እንኖራለን። አሁን የኑፋቄ ትምህርት ሰምተን እንደ ሸንበቆ የምንወዛወዝ ብዙ ሰዎች አለን። የምንጠራጠር ካለን ግን የመናፍቃን ማንነት በመጽሐፍ ቅዱስ ሕይወት ውስጥ ብዙ ነው። በዚህ ብቻ አይደለም የምናየው። እግዚአብሔር ቢፈቅድ በሌላ ቀን ደግሞ በሰፊው እናያለን። መናፍቃን ይሳደባሉ። ከእግዚአብሔር የሆነ ሰው መልካም ይናገራል እንጂ ክፉ አይናገርም። ይናገራል አይናገርም። መናፍቃን ይዘልፋሉ፣ ይሳደባሉ። በዚህ በይሁዳ መልእክት ምዕራፍ አንድ ቁጥር ስምንት ላይ እንዲህ የሚል ቃል ነው የምናየው። የይሁዳ መልእክት ምዕራፍ አንድ ቁጥር ስምንት እነዚህ ሰዎች እያለሙ ስጋቸውን ያረክሳሉ አለ። ምን እያሉ እያለሙ ህልምን እያዩ ወይንም ደግሞ በሀሳባቸው እያሰቡ ስጋቸውን ያረግሳሉ። ወደ መናፍቃን ጉባኤ ብንሄድ ራእይ ተገለጠልኝ፣ ጌታ እንዲህ አይነት ምስጢር ገለጠልኝ ብለው ስጋቸውን ሲያረግሱ ነው የምናየው። ለምሳሌ በአዳራሽ ውስጥ አንድ የሚወዳት ሴት ቁጭ ብላ ከሆነ እሷን ማግኘት ሲፈልግ ህልም አይቻለሁ፣ ጌታ ራእይ ገልጾልኛል፣ አንቺ ለእኔ ተፈቅደሻል የሚል አለ። እንደውም በአንድ አዳራሽ ውስጥ የተደረገውን አንድ ነገር እነግራቸዋለሁ። አንዱ ሰው አንዲቷን ያፈቅራታል እርሷን ለርሱ ሚስት ለማድረግ ይፈልጋል። ሊያገኝ ስላልቻለ አንድ ቀን ራእይ ተገልጾልኛል ይሄንን ራእይ እመሰክራለሁ ብሎ ተነሳ። ኢየሱስ ተገለጸልኝ ሲመጣ ነጭ በግ ይዟል። ነጩ በግ ደግሞ በነጭ ገመድ ታስሯል። እህቴ እከሊትን ጠራና ገመዱን ያዥ አላት። እሷ ገመዱን ይዛ ከፊት ስትጎትት እኔ ደግሞ ላቱን ይዤ ከኋላ መከተል ጀምርኩ። በዚኛው በር ገብተን በወዲያኛው ስንወጣ ኢየሱስ ከፊታችን ቆሟል። የዚህ ትርጉም ምስጢሩ ምንድን ነው ብዬ ስጠይቅ በእኔ በበጉ በክርስቶስ ሁለታችሁም አንድ ሆናችኋል፣ እና ተፈቅዳላለች ብሎኛል ብሎ በጉባኤ ላይ ተናግሯል። ይሄ ምንድነው አለ። እያለሙ ምን ይላሉ? ስጋቸውን ያረክሳሉ። ጌትነትንም ይጠላሉ። ስልጣን ያላቸውንም ይሳደባሉ አለ። ምን ያላቸው ስልጣን ያላቸው። አሁን መላእክት ስልጣን ከማን ዘንድ ተሰጥቷቸዋል? ከእግዚአብሔር ዘንድ ሰማይታ ስልጣን ተሰጥቷቸዋል። አባቶቻችን ካህናት ስልጣን ከማን ተሰጥቷቸዋል? ከእግዚአብሔር። ስልጣን ያላቸውን ይሳደባሉ። መናፍቃን ካህናትን ይሳደባሉ፣ ያንቋሽሻሉ፣ ክፉ ተምሳሌት ይሰጣሉ። እግዚአብሔር የመረጣቸውን ሲሳደቡ እናያለን። ይሳደባሉ የመላእክት አለቃ ቅዱስ ሚካኤል ግን ከዲያብሎስ ጋር ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽሃለው እንጂ የስድብን ቃል ሊናገረው አልደፈርም። ከእግዚአብሔር ወገን የሆኑ አይሳደቡም። ከእግዚአብሔር ያልሆኑ ደግሞ ምን ይሆናሉ? ይሳደባሉ። አሁን በመናፍቃን ሕይወት ብዙ ጊዜ የምናየው ትችትና ዘለፋ ነው፣ በቃ ስድብ ነው። እንዲሳደቡ ደግሞ የሚያደርጋቸው ምንድን ነው የሚለውን ስናይ በዚህ በዮሐንስ ራእይ ምዕራፍ አስራ ሶስት ቁጥር ስድስት ላይ እንዲህ ነው የሚለው። አስተውሉ። አውሬውም ይላል አውሬውም እግዚአብሔርን ለመሳደብ ስሙንና ማደሪያውን ሊሳደብ አፉን ከፈተ ይላል። እግዚአብሔርንና የእግዚአብሔርን ማደሪያ ስሙን በሰማይ የሚኖሩትን ሊሳደብ አፉን ምን አለ ከፈተ። አውሬው የተባለው ያ ጉግማንጉግ ስድስት ስድሳ ስድስት ተብሎ የሚጠራው አውሬው የዘንዶ መንፈስ ያደረበት እግዚአብሔርንና የእግዚአብሔርን ማደሪያ ሊሳደብ አፉን ከፈተ ይላል። እግዚአብሔርን እኮ እነርሱ ባላወቁት መንገድ እየተሳደቡ ነው። ለምሳሌ ኢየሱስ ክርስቶስን አማላጅ ይሉታል፣ ፍጡር ብለውታል። ፈጣሪን ፍጡር ከማለት በላይ ስድብ የለም አለ እንዴ? የለም። እግዚአብሔርንና የእግዚአብሔርን ማደሪያ አለ። ድንግል ማርያም የማን ማደሪያ ነው? ቤተ ክርስቲያን የማን ማደሪያ ነች ቅዱሳን የማን ማደሪያዎች ናቸው እናንተ የእኔ ቤተ መቅደሶች ናችሁ ነው ያላቸው እንግዲህ ታቦቱ የእግዚአብሔር ማደሪያ ነው መላእክት የእግዚአብሔር ማደሪያ ናቸው ማደሪያዎች ናቸው በእርሱ በነርሱ አድሮ ይመሰገናልና ታቦቱ የእግዚአብሔር ማደሪያ ነው የእግዚአብሔርን ማደሪያ በሰማይ የሚኖሩትን ሊሳደብ አፉን ከፈተ ይሄ የአውሬው መንፈስ በነሱ ልቦና ውስጥ ስላለ እራሳቸውን አጽድቀው ቅዱሳንን ሲሳደቡ ነው የምናየው። እንግዲህ ወገኖች በመጀመሪያው እምነታችን ጸንተን ከእግዚአብሔር ጋር ብንኖር ሃይማኖታችንን ብንጠብቅ የመንግስቱ ወራሾች ነን። ወደ መጀመሪያው ርዕሳችን ስንመለስ እነርሱ ግን ምን አንልባትም አሉ፣ አንሄድባትም አሉ። መናፍቃን እኮ በቀደመችው ሃይማኖት አንሄድም ብለዋል። በቀደመችው እምነት ብትኖሩ በቀደመችው ሃይማኖት ብትጓዙ ለነፍሳችሁ ምን ታገኛላችሁ? እረፍት ታገኛላችሁ። እኛ ለነፍሳችን እረፍት እንድናገኝ በእውነተኛ አይቱ መንገድ ልንቆም ያስፈልገናል። በዛ ብንቆም ከክርስቶስ ጋር ተካፋዮች ነን። እንዲህ ተብሎ ነው የተጻፈው በዚህ በሁለተኛ ጢሞቴዎስ ምዕራፍ ሦስት ቁጥር አስራ ስድስት ላይ እንዲህ ተብሎ ተጽፏል። ሁለተኛ ጢሞቴዎስ ምዕራፍ ሦስት ቁጥር አስራ ስድስት ላይ ክፉ ሰዎች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። ምን እያሉ? እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት እምነት ጸንተኑ። ከማን እንደተማርከው ታውቃለህ። እኛ ስለ ሃይማኖታችን ከማን እንደተማርን እናውቃለን። አናውቅም? እናውቃለን። መጽሐፍ ቅዱስን እንደማንኛውም የልብ ወለድ መጽሐፍ አንብበው ከሚተርኩ ሰዎች ሳይሆን በመንፈስ ቅዱስ ተመርተው ምስጢር ከሚያመሳጥሩ አባቶች ስለ ሃይማኖታችን ጠንቅቀን ተምረናል። ጢሞቴዎስን ሲመክረው ቅዱስ ጳውሎስ አንተ ከማን እንደ ተማርክ ታውቃለህ። ከሕፃንነት ጀምረህ ከመቼ ጀምረ? ሰላሳ ዓመት ሲሞላህ አላለም። ካደግህ በኋላ አላለም። ጌታን ከተቀበልክ በኋላ አላለም? ከሕፃንነት ጀምሮ ክርስቶስ ኢየሱስን በማመን አለ። ማንን በማመን እኛ ይህንን አምላክ ነው የምናመልከው። ሌላ ብዙ አምላክ የለንም። አምላካችን አንድ እግዚአብሔር ነው። ነገር ግን እርሱ የመረጣቸውን እናከብራለን። እርሱ የቀደሳቸውን ከፍ ከፍ እናደርጋለን። ከሕፃንነት ጀምሮ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ቅዱሳት መጻሕፍትን አውቀሃልና። ምንን አውቀሃል? ቅዱሳት መጻሕፍትን አውቀሃል። ከአባቶቻችን ተምረን አውቀናል። እንግዲህ ባወቅንበት ጎዳና ልንጓዝ ያስፈልገናል። በዛ ብንጓዝ ከክርስቶስ ጋር ተካፋዮች እንሆናለን፣ የመንግስቱ ወራሾች እንሆናለን። መጀመሪያ ባሪያዎች ነበርን። እርሱ ስጋውን ቆርሶ ደሙን አፍሶ የባርነት ስማችንን ለውጦ ዛሬ ምን አድርጎናል? እኛ ልጆቹ አድርጎናል። አሁን እኛ የማን ልጆች ነን? ልጆቹ እንድንሆን የፈቀደልን ቃሉን እንድንሰማ በቅድስናው ተራራ የሰበሰበን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ባሪያዎች ነበርን፣ የባርነት ስማችንን አስወግዶ ልጆቹ አድርጎናል። አሁን የእግዚአብሔር ልጆች ነን፣ ወራሾች ነን። ወራሽ የምንሆነው ግን በስሙ አምነናል ብቻ ብለን አይደለም፣ እንደ ሐሳቡ ለክርስቶስ ወንጌል እንደሚገባ ሆነን ስንኖር ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 3 ቁጥር 14 ላይ የመጀመሪያ እምነታችንን እስከ መጨረሻው አጥብቀን ብንጠብቅ ከክርስቶስ ጋራ ተካፋዮች ነን ይላል። የመጀመሪያ እምነታችንን ብንክዳ አላለም። ከሃይማኖት ብንወጣ አላለም። የመጀመሪያ እምነታችንን አጥብቀን ብንጠብቅ ከክርስቶስ ጋር ምንድነን? ተካፋዮች ነን አለ። አሁን እርስቱን ለመካፈል የመንግሥቱ ዜጋ ለመሆን በመጀመሪያው እምነት እንተ ልንኖር ያስፈልገናል። የመከረን ያስተማረን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። የሁላችንንም ፍጻሜ እርሱ ያሳምርልን፣ በሃይማኖት ያጽናን፣ ለቅዱሳኑ ያዘጋጀውን ርስት ለሁላችንም ያውርስን። ወስባት ለእግዚአብሔር ይቆየን ቃል በመምህራችን ላይ አድሮ ያስተማረን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ትምህርቱን ለሰጡን ለመምህራችን ለዲያቆን ተስፋዬ መቆያ ቅዱስ አምላካችን እግዚአብሔር ዳግም በመንግሥቱ ሲመጣ እናንተ የአባቴ ብሩካን ብራብ አበልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል የሚለውን የሕይወትን ቃል ቃለ ሕይወትን ያሰማልን ቃለ ሕይወትን ያሰማልን ቃለ ሕይወትን ያሰማልን። የልጅነት ዕድሜውን የአገልግሎት ዘመኑን ይባርክልን። ይበልጥ በአገልግሎት የሚተጋበትን ጥበቡን ማስተዋሉን ቅዱስ አምላካችን እግዚአብሔር ያደልልን። እኛም ሰሚዎች ብቻ ሳንሆን በሰማነው ቃል መኖር እንድንችል የእግዚአብሔር ቸርነት የድንግል ማርያም አማላጅነት ይርዳን።